የሚያዚያ ወር ከገባ ጀምሮ በጣሉ ከፍተኛ ዝናቦች ምክንያት በተከሰቱ የጎርፍ አደጋዎች በድሬዳዋ ከተማ አራት ሰዎች ሲሞቱ ሀምሳ ሦስት ቤቶች ፈርሰዋል። ወደ ሁለት ሺህ የሚጠጉ ቤተሰቦችም ለምግብ እጥረት ተዳርገዋል። በተመሳሳይም በደቡብ ክልልም በጂንካ በእንስሳትና በመሰረተ ልማቶች ላይ ከፍተኛ ጉዳት ተከትሏል። በኢትዮጵያ ሶማሌ ክልል በሸበሌ ዞን በቀላፎ አስራ አምስት ቀበሌዎች በጎርፍ አደጋ ሙሉ ለሙሉ ተጥለቅልቀዋል። ይህም ሰዎችን ለመፈናቀል ለበሽታና ለተለያዩ ችግሮች የዳረገ ሲሆን ይኸው ዝናብ በግንቦተር በተለያዩ የሀገሪቱ ክፍሎች ባሉ 21 ሺህ ሰዎች ላይ የጎርፍ አደጋ ሊያደርስ እንደሚችል ይባስ ብሎም 19000 ያህሉ እንደሚፈናቀሉ ተነግሯል። አቶ ደበበ ዘውዴ የኢትዮጵያ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ክፍል ኃላፊ ናቸው። ስለ አደጋው ስጋት እንዲህ ያስረዳሉ። የአደጋው መንስኤ ዓለም አቀፍ ይዘት ያለው ነው። ይሄን ስንል እንግዲህ የአየር ንብረት ለውጥ በዓለም አቀፍ ደረጃ በተከሰተ ቁጥር ያ አሉታዊ ተጽዕኖ በኢትዮጵያም ላይ እንደሚያሳርፍ ይታወቃል። ይሄን ስንመለከት እንግዲህ የረጅም ጊዜ ታሪካችን ኢትዮጵያ በድርቅ የምትጠቃ ሀገር ነች። በሁለተኛ ደረጃ ደግሞ ጎርፍ ነው የሚያጠቃ። ይኸው የአየር ንብረት ለውጥ በተከሰተ ቁጥር የጎርፍ አደጋው እንዳለ ይታወቃል። የብሔራዊ ሜትሮሎጂ መረጃ መሰረት ይኸው ዝናብ በግንቦት ወርም ይቀጥላል ትላል። ጉዳቱም እንዳለ ሆኖ ያው በተፋሰሶች በተለይ እኛ ጋር አሁን ከመደበኛ በላይ የሚጥለው ዝናብ እና በተፋሰሶች ላይም የሞላ በዚህ አካባቢ የሚኖረውንም ሕዝብ ጉዳት ይደርስበታል። ከዚህ ጋር ተያይዞ የጎርፍ ጉዳት ሊከሰትባቸው የሚችሉ ቦታዎች ሁሉ ተለይተዋል። ለምሳሌ ዞኖችን ባልጠራልሽ ጋምቤላ፣ ኦሮሚያ ክልል፣ አማራ ክልል፣ ሶማሌ ክልል፣ አፋር ክልል፣ ትግራይ ክልል፣ ደቡብ ብሔር ብሔረሰቦች እንዲሁም ከፍተኛው የበልግ ተጠቃሚ ደቡብ ብሔር ብሔረሰብ ነው። ድሬዳዋ ከተማም፣ ሐረሪም አዲስ አበባም ላይ እንደዚሁ አይነት የጎርፍ ክስተቶች ይኖራሉ ተብሎ ይታሰባል። አቶ ደበበ ይህ በዛሬው ዕለት የወጣው መግለጫ አደጋን ለመቀነስና ለመከላከል የሚደረግ የቅድመ ማስጠንቀቂያ አካል መሆኑን በመጥቀስ በተጨማሪም እስከ ወረዳ ድረስ በተቀናጀ መልኩ እየሰሩ መሆኑን ይጠቅሳሉ። እየተሰሩ ያሉ የቅድመ ማስጠንቀቂያ ስራዎች እንዳሉ ሆነው ጎርፍ ስጋት ተጋላጭ የሆኑት ላይ የሚሰሩ ስራዎችም አሉ ሚኒስትሮቻችን ከብሔራዊ ሜትሮሎጂ ኤጀንሲ ያገኘነው መረጃ እንዲሁም ከውሃ መስኖና ኤሌክትሪክ ሚኒስቴር እንዲሁም ከተፋሰሱ ባለስልጣን የምናገኘውን መረጃ በአጠቃላይ ለሕዝቡ ማሰራጨትና በተጠንቀቅ እንዲጠብቅ ማድረግና ይህንኑ ለመከላከል የሚያስችሉ ስራዎች እስከ ታችኛው ድረስ መሳበት የአደጋ ስጋት ስራ አመራር ኮሚሽን የጎርፍ ግብረ ኃይል አል ይሄው በብሔራዊ ደረጃ የተዋቀረው በክልልም ተዋቅሮ ህብረተሰቡ ላይ የበለጠ ጉዳት እንዳይደርስ የቅድመ ማስጠንቀቂያ ስራዎች መሰራት ያለባቸው። ከዚያ ውጭ የጎርፍ መከላከያ መዋቅሮችን ማጠናከር ህብረተሰቡ ላይ ጉዳት ከመድረሱ በፊት እንግዲህ ግንዛቤ ማስጨበትም አንዱ ምክንያቱም ጉዳቱ የከፋ እንዳይሆን መከላከል ስራዎች እየተሰሩ ናቸው። በተለይም ይሄ በደጋማ እና ተዳፋ አካማሁ ካያላቸው ቦታዎች ላይ ለምሳሌ ድሬዳዋ አስራ ሰባት ኪሎ ሜትር ከተማ እስከመትገቢ ቁልቁል ዝናብ አይዘንብም፣ ይዘንብም ብዙ አይጠበቅም። ኦሮሚያ ና አጎራባሽ ክልሎች የሚዘንበው ዝናብ ጉዳት ሊያደርስ ስለሚችል በዚህ ቦታዎች ላይ ጥንቃቄ የተሞላበት ስራ እንዲሰራ የማድረጉም ስራ እስከ ወረዳ ድረስ ባለው መዋቅር እየተሰራበት ነው። አቶ ደበበ ከዚህ ቀደም የጎርፍና የመሬት መንሸራተት አደጋ በደረሰባቸው አካባቢዎች ላይም የምግብና ሌሎች መሰል እርዳታዎችን በማቅረቡ ረገድ እየተንቀሳቀሱ መሆኑንም ነው የሚናገሩት። በተለያዩ የበልግ አካባቢዎች የሶማሌ ክልል የድሬዳዋ አስተዳደር ደግሞ ብሔር ብሔረሰቦችን ጨምሮ ሁለት መቶ አስራ ዘጠኝ ሺ ስድስት መቶ ዘጠና ስምንት ሰዎች ተጎድተዋል። ከእነዚህ ውስጥም አንድ መቶ ስምንት ሺ አንድ መቶ ሰባት ሰዎች ተፈናቅለዋል። ይሄ ከክልሎች ያገኘነው መረጃ ነው። ሆኖም ይሄ የተፈናቃይ ጉዳይ በጎርፍ የሚቀጥል አይደለም። ጎርፉን በተለያየ መልኩ የመከላከል ስራ ሰርተስ ወደ ቀያቸው እንዲመለሱ ይደረጋል። ቤታቸው ሲመለሱ ራሱ የሚፈልጉት ነገር እንኳን ባይገኝ አስፈላጊው ምግብም ሆነ ምግብ ነች ያሉ ንቁሶችን እስከ ምግብ ማብሰያ ድረስ እንዲቀርብላቸው ይደረጋል። እንግዲህ በግንቦት ወር ላይ እንደሚመጣ ለሚጠበቀው የጎርፍ አደጋ ከአጋር ተቋማት ጋር በመሆን በእቅድ እየተንቀሳቀሱ መሆኑንም ይናገራሉ። በበልጋ ቃይኮ አካባቢዎች ተጨማሪ ጎርፍ ስለሚኖር ወደ ሀያ አንድ ሺህ አንድ መቶ አንድ ሰዎች በጎርፍ ይጠቃሉ። ከተታቸ ደግሞ ከእነዚህም ሰዎች አስራ ዘጠኝ ሺህ ሰላሳ ሰዎች ሊፈናቀላሉ ሊፈናቀሉ ይችላል ተብሎ ሲታሰብና ይሄ ነገር መረጃው ሲደርስ ይታቀዳል። እቅዱም የሚታቀደው በጋራ ነው። የጎርፍ ግብረ ኃይል አለ በብሔራዊ ደረጃም በክልልም ደረጃ። ከዚህ አንጻር የሚሰሩት ስራዎች አንድ፣ ይሄ ህዝብ በጎርፍ የሚፈናቀል ከሆነ አስፈላጊውን ድጋፍ ለማድረግ የሚያስችል ዝግጅት ማድረግ ነው። በምን ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ምግብና ምግብ ነክ ያልሆነ ብርናም ቢሆን ውሃም ቢሆን እዲሆን በኩል ምክንያቱም ጎርፍ ብቻውን አይደለም ጥቃቱን የሚያደርሰው በሰው ላይ እና በንብረት ላይ ቢሆንም እነዚህ ሰዎች በተለያየ መልስ ሊጠቁ ስለሚችሉ ተዛማጅ የሆኑ ችግሮችን ጋም ቢሆን ኖሩ እነዚህም ተዛማጅ ችግሮች ሊቀርፉ የሚችሉ ሴክተር መስሪያ ቤቶች አብረው ሆኖ በጋራ አቅደው እንዲንቀሳቀሱ ይደረጋል። በዚህ ላይ ሴክተር መስሪያ ቤቶች ስንል በፌዴራል ደረጃ ያሉ አሉ በክልል ያሉ ክልሎችን ጨምሮ አስፈላጊው እንቅስቃሴ ህብረተሰቡን በማሳተፍ የሚከናወን ይሆናል። ከዚህ አንጻር ይህ እየተሰራም ነው። ቅድመ ዝግጅቱም አለ። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ህብረተሰቡ ቀድሞ በአካባቢው ያሉ የውሃ መውረጃ ቱቦዎችን እንዲያጸዳና እንዲያዘጋጅ እንዲሁም ነቅቶ እንዲጠብቅ መልእክት አስተላልፈዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ